ህገ ወጥ የመሬት ወረራን ለመግታት የሚያስችል ወጥ አሰራር እልፍ ሲል ቁርጠኛ ፖለቲካዊ እርምጃ መውሰድ ተግዳሮት በሆነበት የድሬዶ አስተዳደር ህገ ወጥ የመሬት ወረራን መቼ ማቆም እንደሚቻል መገመት አዳጋች ነው ይላሉ በርካቶች። ከዘጠናዎቹ ጀምሮ ስለ ህገ ወጥነት ማውራት በጀመረው አስተዳደር ላይ ዛሬም በአማካኝ የሚገመቱት ከ20 ሺ በላይ ቤቶችን ለዚህ ዋነኛ ማሳያ አድርገውም ያነሳሉ። የችግሩ መንሰራፋት ግን የአስተዳደሩ ችግር ብቻ ሆኖ መቆም አልቻለም። በከተማው የሚገኘው የድሬዶ ዓለም አቀፍ ኤርፖርት ህገ ወጥ የመሬት ወረራው አጥሬት ጥግ መድረሱ ለስራ የፈተና ሆኖብኛል ብሏል። የኤርፖርቱ ስራ አስኪያጅ አቶ ያሬድ ላይ በሶማሌ ክልል የሽኒሌ ወረዳና ከድሬዳዋ አስተዳደር ጋር በሚዋሰነው የድሬዳዋ ዓለም አቀፍ ኤርፖርት ህገወጥነት ችግርና ፈተና የሆነው በድሬዳዋ አስተዳደር በኩል መሆኑን ጠቅሰዋል። ህገወጥ ሰፋሪዎች ኤርፖርቱን ዙሪያውን እየከበቡት ለበረራው ደህንነት ከፍተኛ ችግር እየሆኑና በዚህ የሚቀጥል ከሆነ በረራውን ሊያቆም የሚያስችል አደጋዎች እየተከሰቱ ነው ያሉ። እንደምታውቁት ይሄ ኤርፖርት የሁለት ክልል ይዞታ ነው። የሽኒሌ ዞን ይዞታ ነው፣ ግማሹ ግማሹ የድሬዳዋ መስተዳደር ይዞታ ስር ነው ያለው። ሰፊ ስለሆነ በብዛት ይሄ ችግር እየተከሰተ ያለው በድሬዳዋ አስተዳደር ነው። ከተማው እየሰፋ እየሰፋ ከተማው አስተዳደር በሚያወጣው ፕላን ሳይሆን ህገ ወጦች እየሰፈሩ ለስራ ችግር እየሆነ ነው ያለው። በተለይ በአሁኑ ሰዓት ደግሞ በኤርፖርቱ በቀኝ በኩል ወደ ከተማ መሄጃ በቀኝ በኩል የነበረው ለአየር ትራንስፖርቱ ተብሎ የተጠበቀው ቦታ በህገ ወጦች ተይዟል። የሲቪልና ወታደራዊ በረራዎችን እንዲያስተናግድ ተደርጎ ለሁለት ዓላማ የተቋቋመው አየር ማረፊያ በተለይ የምስራቅ አየር ምድብ ባለበት በኩል ችግሩ ጥግ ደርሷል ያሉት አቶ ያሬድ ህገ ወጥነቱን ለመከላከል እጥረት ቢደረግም ፈተና መሆኑን ተናግረዋል። የኤርፖርት እንደሚታወቀው ለሁለት ዓላማ የተቋቋመ ነው። የሲቪል በረራዎችንና የሚሊተሪ በረራዎችን የሚከናወንበት ነው። በተለይ የምስራቅ አየር ምድብ አቅጣጫ ባለው በኩል እስከ አጥሩ ጥግ ሰዎች ሰፍረዋል። በአየር ትራንስፖርቱ ህግ ምንጊዜም ከራኖዩ በቪ መልክ ምንም ሰው የማይሰፍርበት ቦታ፣ ለበረራው ደህንነት የሚጠቅሙ ነገሮች ብቻ ወፍ የማይስቡ ጭስ የማይዙ ነገሮች የሚደረጉበት፣ ከዛ ደግሞ የሰው መኖሪያዎች ተብሎ ተለይቶ በከተማ አስተዳደር ማስተር ፕላን ውስጥ ገብቷል። ባለስልጣን በተቀያየረ ቁጥር ሁሉ እየወሰድ እንሰጣለን። ይታወቃል። የከተማ ማስተር ፕላን ሲሰራ የአየር ትራንስፖርቱን ወይም ደግሞ ኤርፖርቱን ያማከለ ተደርጎ ተሰርቶ ጥብቅ ቦታዎች ተጠብቀዋል። ነገር ግን ይሄ ወረርሽኝ ከቁጥጥር በላይ ሆኗል። በተደጋጋሚ ለመስተዳደሩ ከፍተኛ አመራሮች ለከተማው ፖሊስ ለፌዴራል ፖሊስ ይህ አዝማሚያ ኤርፖርቱን ሊያዘጋ የሚያስችል ደረጃ እየደረሰ ስለሆነ በአስቸኳይ የሚቆምበትን መንገድ ደጋግመን ጠይቀናል። አስተባብረንም የተወሰነ ዘመቻ አድርገን ቤቶችን አፍርሰናል። በአንድ ጊዜ የምናስታውሰው ከመቶ ቤቶች በላይ አፍርሰን ነበር ነገር ግን ወዲያው መልሰው ይተካሉ። አሁን አሁን እንዲያውም ሕገ ወጥ ስራውን የሚሰሩት አካላት ከጀርባቸው ሌላ አካል እንዳለ እየተገነዘብን ነው ያሉት አቶ ያሬድ፣ መወሰድ ያለበት እርምጃ አንድና አንድ ነው ብለዋል። ስለ መፍትሄው ሲገልጹ የከተማው አስተዳደር እነዚህ የሰፈሩት ሰዎች እዚህ ሊኖሩ አይችሉም። ወይ ኤርፖርቱ ይዘጋል ወይ ሰዎቹ መነሳት አለባቸው። ሰዎቹም ይህን እንዲገነዘቡ ብዙ ጊዜ ትምህርት ለመስጠት እንሞክራለን ነገር ግን ሊመለሱ አልቻሉም። በዚህ ላይ አሁን አሁን እየተረዳና ለፍርድ የሚያቀርብ ናቸው ሰዎች ሰዎች አሉ። ቦታውን እየሸነሸኑ እየደለደሉ የሚያከፋፍሉ ሰዎች አሉ። እውነት የአካባቢው ነዋሪዎች ቤት የቸገረቸው ብቻ ሳይሆን የተለየ ጥቅም ፍላጋ የሚሯራጡ ሰዎች ጉዳዩን እያባባሱት ነው። ያለው አማራጭ አንድና አንድ ነው ያለው ህግ አስከባሪ ኃይል ፌዴራል ፖሊስ፣ የከተማው ፖሊስ፣ መከላከያ በጋራ ሆኑ ይህንን ኤርፖርት ማዳን አለበት። ኤርፖርቱ የማንም አይደለም፣ የከተማው አስተዳደር ነው። ከተማው አስተዳደር የኔ ኤርፖርት ነው በአግባቡና ጥንቃቄ ባለው ሁኔታ ሊሰራልኝ ይገባል የሚል አቋም መያዝ አለበት። የድሬዳዋ አስተዳደር መሬት ልማት ቢሮ ኃላፊ ዶክተር ደራራ ሁቃ በድሬዳዋ ዓለም አቀፍ ኤርፖርት የተነሳው ችግር መኖሩን አምነው ህገ ወጥ ሰፋሪዎቹን ለማንሳት አስፈላጊው እርምጃ ይወሰዳል ብለዋል። ኃላፊው በአስተዳደሩ ፈተና ሆኗል ያሉትን ህገ ወጥ የመሬት ወረራ ላይ አስፈላጊውን እርምጃ ለመውሰድ አስተዳደሩ ቁርጠኛ ነው ብለዋል። ይሁን እንጂ ባለፈው አንድ ዓመት ብቻ በህገወጥ መንገድ በርካታ ሄክታር መጠን ያለው መሬት በህገ ወጥነት በተያዘባት ድሬዷ ጠንካራ የፖለቲካ ውሳኔ መስጠት ያልተቻለ እንደሆን ችግሩ በቀላሉ ሊፈታ አይችልም የሚሉ በርካቶች ናቸው። ለዲ ደብልዩ ዘገ ዘገባ መሳይ ተክሉ ድሬዳዋ።